ጀርመን ግልጽ አቋም መውሰድና ሰለባዎቹን ከሚወክሉት ማኅበራትም ጋር ግንኙነት መፍጠር አለባት። ለአርመናውያኑ የሰጠችውን አይነት ትኩረት ለእኛም ልትሰጥ ይገባል። ቀደም ሲል የተደመጠውን አስተያየት የተናገሩት በርሊን የሚገኙት የሄሬሮ ተወላጅና የሰለባዎቹ ተወካይ እስራኤል ካውናት ሄኬ ናቸው። ጀርመን በናሚቢያ የናማ ዳማራና ሳን ብሔሮች ላይ የተፈጸመው ግድያ የዘር ማጥፋት ድርጊት መሆኑን አምና መቀበል እንዳለባት ካውናቲኬ አሳስበዋል። ካውናቲኬ ይህን አቋም የያዙ ብቸኛው ተቆርቋሪ ግን አይደሉም። በተለይ የጀርመን ፌዴራዊ ምክር ቤት ቡንድስታግ ባርመናውያን ላይ የዘር ማጥፋት ድርጊት ተፈጽሟል በሚል አንድ ይፋ አቋም ከወሰደ ወዲህ የካውናቲኬን አባባል የሚጋሩ ድምጾች እየተበራከቱ መጥተዋል። የዘር ማጥፋት ወንጀልን ጊዜ አይሽረውም በሚል ካውናቲኬ ከብዙ ዓመታት ጀምረው በሄሬሮ ላይ የተፈጸመው ግድያ እንደ ዘር ማጥፋት ድርጊት እንዲታይ መጠየቃቸውን ቀጥለዋል። እስካሁን ይህ ያልሆነበትን ድርጊት በብሔራቸው አንጻር እንደተፈጸመ የአድሎ ተግባርና ለሰለባዎቹም ክብር እንደ መንፈግ እንደሚመለከቱት አስታውቀዋል የጀርመን ጦር ነበር የ የሀያኛውን ምእተ ዓመት የመጀመሪያ የዘር ማጥፋት ወንጀል እንደ አውሮፓውያን ዘመን አቆጣጠር በ1904 ዓ ም በቀድሞዋ ደቡብ ምዕራብ አፍሪቃ በዛሬዋ ናሚቢያ ያካሄደው ጀርመናዊው ጀነራል ሎታር ፎን ትሮታ የሄሬሮ ብሔር አባላት በቅኝ ገዢው አንጻር ያነሱትን አመፅ ለመደምሰስ ባካሄዱት የጥቃት ዘመቻ ወደ ሰባ ሺህ ህ የሚጠጉ የብሔር አባላት ተገድለዋል። ይህንኑ ግድያ የተባበሩት መንግሥታት ድርጅት እንደ አውሮፓውያን ዘመን አቆጣጠር በ1948 ዓ ምት የዘር ማጥፋት ወንጀል ብሎ ቢጠራውም ጀርመን እስከዛሬ እንደ ዘር ማጥፋት ወንጀል መቀበሉ ከብዷታል። የቀድሞ የጀርመን የልማት ትብብር ሚኒስትር ሃይደማሪቪች ሶሬክ ሶይል ከ11 ዓመታት በፊት ናሚቢያን በጎበኙበት ጊዜ በሄሬሮ ብሔር ላይ ለተፈጸመው የጅምላ ግድያ እንደ መንግስት ተወካይ ይቅርታ ቢጠይቁም የጀርመን መንግስት እስከ ዛሬ ጥፋቱን ለመቀበል ዝግጁ አልሆነም። ከዚያን ጊዜ ወዲህ ለምሳሌ እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ምት የሶሻል ዴሞክራቶቹና የአረንጓዴ ፓርቲዎች የጀርመን መንግስት በሄሬሮ ላይ የተፈጸመውን ግድያ የዘር ማጥፋት ብሎ እንዲቀበለው ለቡንድስታግ የተለያዩ ማመልከቻዎች አቅርበዋል። ይሁንና እንደ አውሮፓውያን ዘመን አቆጣጠር ነሐሴ 2012 ዓ ምት ላይ የታህሳስ 9948 ዓ ምቱን የዘር ማጥፋት ወንጀል መቀጣጫ ውልን በመጥቀስ በሰጠው መልስ ላይ ለተፈጸመው ግድያ ቅጣት የመስጫው ጊዜ አልፏል በሚል ማመልከቻውን ውድቅ አድርጎታል። ከዚህ በማያያዝም በናሚቢያ አኳያ ባለበት ሞራላዊ ኃላፊነት ሰበብ ከዝችው ሀገር ጋር የተጠናከረ ትብብር በማድረግ ላይ መሆኑን አመልክቷል። ቱርክ በአርመናውያኑ ላይ የፈጸመችው ግድያ የዘር ማጥፋት ወንጀል ስለመሆኑ በቡንድስታግ እየተካሄደው ክርክር ለሄሬሮችም ጥያቄ አዎንታዊ መልስ ሊያስገኝ እንደሚችል ተስፋ ማድረጋቸውን ካውና ቲኤኬ ገልጸዋል። እኛ የምንፈልገው በይፋ ይቅርታ እንድንጠየቅ ነው እና ወደዚህ ግብ የሚያደርሰው እንቅስቃሴ አሁን የተጀመረ ይመስላል። የቀድሞ የጀርመን የልማት ትብብር ሚኒስትር ሃይደ ማሪቪች ሶሬክ ሶይል ጀርመን ባርመናውያኑ ላይ የተፈጸመው ግድያ የዘር ማጥፋት ወንጀል መሆኑን በይፋ እውቅና የሰጠችበት የቡንድስታጉ ክርክር በሄሬሮ ብሔር ላይ የዘር ማጥፋት ወንጀል መፈጸሙን አምና ለምትቀበልበትም ድርጊት ጥሩ አጋጣሚ የፈጠረ ወቅት መሆኑን አመልክተዋል። ሌሎች ኃላፊነታቸውን እንዲወጡ መጠየቅ ብቻ ሳይሆን የራስን ጥፋት አውቆና ጥፋቱንም በስም ጠቅሶ መቀበል ያለብን ይመስለኛል።